በዩናይትድ ስቴትስ ፕሬዝዳንትነት በሚደረገው የምርጫ ውድድር ትናንት ትኩረት ስበው የዋሉት ሚቺገንና ሚሲሲፒ ክፍለ ግዛቶች ናቸው። በሚቺገን በተካሄደው ቀዳሚ ምርጫ ዲሞክራቱ በርኒ ሳንደርስ በአጠቃላይ ድምፅ እየቀደሙ ያሉትን ሂለሪ ክሊንተንን ለጥቂት አሸንፈዋቸዋል። በሚሲሲፒ ደግሞ ሂለሪ ክሊንተን ሳንደርስን በብዙ ድምፅ በልጠዋል። አሜሪካ ሪፐብሊካውያን ዶናልድ ትራምፕ በሁለቱም ጠቅላይ ግዛቶች ማሸነፍ ቀጥለዋል። የአሜሪካ ድምፅ ራዲዮ ብሔራዊ ዘጋቢ ጄ ሜሎን ያጠናቀረውን ዘገባ አዳነች ፍሳየት አቀርባለች። በርኒ ሳንደርስ በሚሽጋን ማሸነፋቸው የዲሞክራሲያዊ ፓርቲን ውክልና አግኝቶ በሀገሪቱ ፕሬዝዳንትነት ለመወዳደር በዲሞክራቶች መካከል የሚካሄደው ውድድር እንደሚቀጥል አመላክቷል። እስካሁን ባለው ጊዜ ቀዳሚ ቦታ የያዙት ክሊንተን መሆናቸው ይታወቃል። የዛሬው ሁኔታ የሚያሳየው የበርኒ ሳንደርስ የምርጫ ዘመቻ እየተነጋገርንበት ያለነው ህዝባዊ አብዮት እያወራንበት ያለነው ፖለቲካዊ አብዮት በእያንዳንዱ የአገሪቱ ክፍል ጠንካራ መሆኑን ነው። ሂለሪ ክሊንተን በሚሲሲፒ በብዙ ድምጽ አሸንፈዋል። በሚሽጋንም የተወካዮችን ድጋፍ ከሳንደርስ ይጋራሉ። በመጪው ሳምንት በአምስት ትልልቅ ክፍለ ግዛቶች በሚካሄደው ቀዳማዊ ምርጫም በተወካዮች ውክልና ረገድ በሰፊው እየመሩ ነው። ለእኔ ከሰራችሁ፣ እኔን ከመረጣችሁ ለእናንተ ለፋለሁ። በእያንዳንዷ ዕለት ጠንክሬ እሰራለሁ። በሪፑብሊካውያን በኩል ዶናልድ ትራምፕ በሚሲሲፕና በሚችጋን በማሸነፋቸው የሪፑብሊካዊ ፓርቲ ውክልና ወደ ማግኘት የሚያመራቸው አንድ እርምጃ ሄደዋል። ትራምፕ በበኩላቸው ከቅርብ ጊዜያት ወዲህ በእሳቸው ላይ አሉታዊ የሆኑ ማስታወቂያዎች በቴሌቪዥን ሲታዩ የቆዩ ቢሆንም በማሸነፋቸው ኩራት እንደተሰማቸው ገልጸዋል። ክፉኛ ጥቃት ሰንዝረውብኛል። እያንዳንዳቸው ጥቃት የሰነዘሩብኝ ሰዎች ከምርጫው ተሰናብተዋል። በዚህም ኩራት ይሰማኛል። በሀገራችን መኖር ያለበት ይህ ነውና። የኦሃዮ ክፍለ ግዛት አስተዳዳሪ ጆን ኬሲችና ሴኔተር ቴድ ክሩዝ ወደ ኋላ ቀርተዋል። ኬሲክ ደጋፊዎቻቸው በመጪው ሳምንት በክፍለ ግዛታቸው ወደሚካሄደው ቀዳሚ ምርጫ አሻግረው እንዲያዩ አሳስበዋል። ሰዎች በአዎንታዊ መንፈስ የሚካሄድ የምርጫ ዘመቻን መሸለም የጀመሩ ይመስለኛል። በፖለቲካው ዓለም ማድረግ ያለባችሁ ይህን ነው በማለት ልጆቻቸውን የሚያስተምሩበት ለአንድ ሳምንት ጠብቁና፣ በኦሃዮ ክፍለ ግዛት በሚካሄደው ምርጫ እናሸንፋለን እናም ሁኔታዎች ይለወጣሉ። በአይዳሆ ቀዳሚ ምርጫ ያሸነፉት ቴድ ክሩዝ፣ ትራምፕ በብሔራዊ ደረጃ ያላቸው ድጋፍ እየወረደ መሆኑን የድምፅ መለኪያ አሃዞች ማሳየታቸውን ሳይጠቅሱ አላለፉም። ከዶናልድ ትራምፕ ጋር ትንቅንቅ ላይ መሆናችን የሚያሳዩ አዳዲስ አሃዞች ከጥቂት ደቂቃዎች በፊት ዎል ስትሪት ጆርናል ጋዜጣ ላይ እንደወጡ እናውቃለን። በመጪው ሳምንት ማክሰኞ ላይ ቀዳሚ ምርጫ ከሚካሄድባቸው አምስት ክፍለ ግዛቶች ዋናዎቹ ፍሎሪዳና ኦሃዮ ናቸው።